የአድማጮች ማህደር። ጤና ይስጥልኝ የተከበራችሁ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች፣ ቀዳሚው መልእክት የደረሰን ከፈጡማ ካሰው ነው። አብራችሁን ቆዩ። ሰላም ዶቼ ቬለዎች፣ ዜናችሁ እጥር መጠን ያለ ነው፣ ቀጥሉበት። ይህንን ወር ባል ሚስቱን ገደለ፣ ሁል ጊዜ በሚዲያ ሰማለው። ትዳር ማለት ትልቅ ዋጋ የሚያስከፍል ሕይወት ነው። ባለትዳሮች ለትዳራቸው ቢታገሱ ጥሩ ነው። ፈጣሪ የፈቀደው መለያየት እያለ ለልጁ መጥፎ ታሪክ ማስቀመጥ ምን ይሉታል? እባካችሁ ባለትዳሮች ወደ ሰይጣን ስራ አትሂዱ። ላለው ሀሳቢን እንደምታቀርቡልኝ ተስፋለኝ። ዘውትር የማዳመጣችሁ ፈጡማ ከሰው ነኝ። ለአድማጮች በማር በወተት ያሳደግሽኝ ሀገር የሚለው ሙዚቃ ጋብዙልኝ ብሎ አልፈጡማ። ሙዚቃውን ቀጥለን እንጋብዝልዎታለን። በነገራችን ላይ አድማጮች ትናንት አርብ በአለም አቀፍ ደረጃ በሴቶች ላይ የሚፈጸም ጥቃትን ማውገሻ እለት ነበረ። ይህንንም መለት አስመልክቶ የተባበሩት መንግስታት አካል የሆነው ዩኤን ውመን ይፋ ባደረገው መረጃ መሰረት በዓለም ላይ አንዲት ሴት በየሶስት ቀናት ገደማ በአሁኑ ወይም በቀድሞ የፍቅር አጋሯ ለሞት እንደምትዳረግ ይጠቁማል። የደሴው ደንበኛችን ጥቁር አሚን ሰላም ሰላም። ውድ አዘጋጆችና አድማጮች ከሁሉ አስቀድሜ የከበረ ሰላምታይን አቀርባለሁ ይላሉ። ለዛሬ ይዤ የቀረብኩት ነገር ቢኖር በሰለጠነው ዓለም የሚኖሩ ዲያስፖራዎች ስለ ኢትዮጵያ እያሳዩት ያለው ነገር በጣም ይገርመኛል። እነሱ ትኩስ በርገር እየበሉ ስለኛ ድምጽ እንሆናለን ብለው በየአውራ አውራ ጎዳናው ሲንደባለሉ ሳይ ግርም ይለኛል። እነዚህ ሰዎች ፈጽሞ ኢትዮጵያን ከስም በስተቀር የሕዝቦቿና የሀገሪቷን ሁኔታ ጠንቅቀው የሚያውቁ አይመስለኝም። ይህንንም እንድል ያነሳሳኝ እኛ እዚህ የኑሮ ውድነት አላላውስ ብሎ ጠፍንጎ አስሮ በተቀመጠ በሚያመጥንበት ሰዓት እነሱ በተለያዩ ያደጉ ሀገሮች ዘመናዊ መኪና ይዘው መንገድ እየዘጉ ስለ ኢትዮጵያና ብሎም ስለ ትግራይ ሕዝብ የተጨነቁ በመምሰል እያደረጉት ያለው ሰልፍ ነው። እነዚህ ዲያስፖራዎች ለእኛ ተጨንቀው ሰልፍ ወጡ ሳይሆን ብዬ የምለው በእኛ ላይ ሰይፍ መዘዙ ያህል ነው የምቆጥረው። እናም እናንተ በውጭ ሀገር በተንደላቀቀ ኑሮ እየኖራችሁ ስለኛ ሳይሆን አደባባይ ላይ የወጣችሁት ስለያዛችኋቸው ዘመናዊ መኪናዎች እንዲታይላችሁ ነበር። አየንላችሁ። ከዛ በተረፈ እባካችሁ በጥጋባችሁ አምላክ ከነ ችግራችን እንኖርበት። እባካችሁ ከላያችን ላይ ተነሱ። ዛሬ ለሀገሪቱ ህዝብና ብሎም የትግራይ ህዝብ የሚያስፈልገው ሰላም እንጂ እንደናንተ በተለይ ለራሳችሁ ሳትነቁ የማህበረሰብ አንቂነን የምትሉ እባካችሁ ፈጣሪያችሁን ፍሩ። ጦርነት ለማንም አይበጅም። እጅግ ሲበዛየ ነው። ዛሬ ላይ የተንደላቀቀ ኑሮ እየኖራችሁ ዛሬም ስለ ጦርነት የምትዘምሩትን ዝማሬ ያቆሙ እስከ ዛሬ በስሜትም ይሁን በሌላ መንገድ ተገፍቶ ባለቀው የሰው ህይወት እንደ መሳለቅ እና እኛን ተውን ብሏል የደሴው ጥቁር አሜን ወደ ቀጣዩ መልእክት እንለፍ ሰላም እንደምን አላችሁ አንድ ችግር ለመጠቆም ፈልጌ ነው ያሉን ጸሐፊ ስማቸውን አልገለጹም ከታች ዘለግ ያለ ጽሑፍ ያለውን መልእክቴን ጽፌ ያለው ጊዜ ሰጥታችሁ ስለምታነቡት በቅድሚያ አመሰግናለሁ ይላሉ መልእክታቸው እንዲህ ይላል ደብረ ማርቆስ ሪፈራል ሆስፒታል ውስጥ ብዙ ሴት ነርሶች አሉ ሆኖም በቅርብ አለቆቻቸውና በስራ ባልደረቦቻቸው ብዙ ሴቶች ጾታዊ ትንኮሳ እንደሚደርስባቸው ሁሌ እንሰማለን። ችግሩን የከፋ የሚያደርገው ማንም ለጉዳዩ ትኩረት አለመስጠቱ ነው። ለዚህ ማሳያ የሚሆኑ ነገሮችን ልጥቀስ። አንደኛ የሴትና የወንድ የተለየ መጸዳጃ ቤት አለመኖሩ። ሁለተኛ ለሴትና የወንድ የተለየ ልብስ መቀየሪያ ወይም ማረፊያ ክፍል የለም። በአንድ ክፍል ውስጥ ስድስት ወንዶችና አንድ ሴት ሆነው ሲተኙ ማየት የተለመደ ነው። በተወሰኑ ክፍሎች ወይም ዋርዶች ደግሞ በአንድ ክፍል ውስጥ አንድ ሴትና አንድ ወንድ ከላይና ከታች በተሰራ ተደራራቢ አልጋ ሲተኙ ማየት በጣም ይከብዳል። በዚህ ምክንያት ትዳራቸው አደጋ ላይ የወደቁ ሴት ነርሶች ቁጥርን ቤት ይቁጠራቸው። በተለይም ያላገቡ ሴት ነርሶች ላይ እየደረሰ ያለውን ጾታዊ ትንኩሳና ጥቃት የሰማሁትን እዚህ ጋር ዘርዝሬ አልጨርሰውም። ሁላችሁም ነገሩን እንደ ራሳችሁ አድርጋችሁ አስቡት። በጣም ከባድ ነው። ስለ ነገርኳችሁ ታሪክ እውነታነት በአካል ሄዳችሁ ማረጋገጥ ትችላላችሁ። ለሚመለከተው አካል ማስተካከያ እንዲደረግ መልእክቴን በማስተላለፍ ተባበሩኝ። በመጨረሻም መፍትሄ የምለው ይላሉ ጸሐፊው፣ ለጊዜው ቢሮዎችን በማሸጋሸግ ወይም ጊዜያዊ ኮንቴነር ነገር በመስራትም ቢሆን መፍታት ሁለተኛ፣ አዲስ እየተገነባ ያለውና የተቋረጠው ሆስፒታል ቢጠናቀቅ ዘለቄታዊ መፍትሄ ይሆናል። አመሰግናለሁ ይላሉ ጥቆማ ሰጪ። የተከበሩ ጥቆማ ሰጪ ጉዳዩ የሚመለከተው የደብረ ማርቆስ ሪፈራል ሆስፒታልን ለማነጋገር በተደጋጋሚ ስልክ ደውለን ነበር። ነገር ግን ስልኩ አልተነሳለንም። አፋጣኝ መፍትሄ የሚሻው ጥቆማውን ግን ይኸው አየር ላይ ያውለናል። የኢንጂባራ ዩኒቨርሲቲ ተማሪ ነኝ፣ ለደህንነት ሲባል ስሜ ይቅር ይላል ቀጣዩ አስተያየት ሰጪ። ዶቼ ቬለ ተጎጂ ለሆኑ የኢንጂባራ ዩኒቨርሲቲ ተማሪዎች ድምፅ እንደሚሆን እርግጠኛ ነኝ። እኛ የ2013 ባች የኢንጂባራ ዩኒቨርሲቲ ተማሪዎች የመመረቂያ ጊዜያችን ከሌሎች የኢትዮጵያ ዩኒቨርሲቲ ተማሪዎች በተለየ መልኩ ሊራዘምብን ስለሆነ በሬውን ሸጦ ወይም ተበድሩ ልጁን የሚያስተምር ወላጅ የአንድ ዓመት ያለ አግባብ መባከን ሰቆቃ ስለሆነ የሚመለከተው ባለስልጣን አንድ ይለን ዘንድ እንማጸናለን። አንድ አመት ቀርቶ አንድ ወር ህመም ነው። በሀገራችን በተከሰቱ ችግሮችና ጦርነቶች ከእንጂባራ በላይ ተጎጂ የነበሩ ዩኒቨርሲቲዎች ለማካካስ እየሞከሩ ሲሆን እንጂባራ ዩኒቨርሲቲ ግን ምክንያቶችን በመደርደር የፍትሐዊ ተግባር እየፈጸመብን ነው። አሁን ላይ የሶስተኛ ዓመት አንደኛ ሴሚስተር መጀመር ሲኖርብን የጀመርነው ግን የሁለተኛ ዓመት አንደኛ ሴሚስተርን ነው ይላል ተማሪው። ሌላ ተማሪም እንዲሁ ከዚሁ ዩኒቨርሲቲ መልእክት ልኮለናል። እሱም እኛ የ2013 የእንጂባራ ዩኒቨርሲቲ ተማሪዎች ያለ ያላግባብ ከመመረቂያ ዓመታችን አንድ ዓመት እንድንዘጋይ ተደርገናል። ከዚህ በተጨማሪም ዩኒቨርሲቲው መጠነ ሰፊ የአስተዳደር ችግር ከመኖሩ ባሻገር የካፌው ምግብ ተማሪዎች ላይ የጤና ጉዳት እያደረሰ ይገኛል። ለዚህም በየቀኑ ወደ ግቢው ክሊኒክ ሆዳቸውን ታመው የሚተሙ ተማሪዎች ምስክሮች ናቸው ሲል መፍትሄ ይጠይቃል። ቀጥለን ደግሞ በድምጽ የደረሱንን መልክቶች እናሰማችሁ። ቀን አያስትልኝ ዶች ቬሌዎች ሰላም ለእናንተ ይሁን። ሰላም ለኢትዮጵያ፣ ሰላም ለዓለም ይሁን። አሁን የደወልኩበት ምክንያት ብዙዎቹ ድምፃያን ሊገባቸው ይችላል፣ ላይገባቸው ይችላል። እሱን ሕዝብ ነው የሚያውቀው። ግን እኔ በጣም የሚገርመኝ ነገር የኢትዮጵያ ሕዝብ እኛ አንዳንድ ጊዜ በደም መነፍስ ነው የምንመራው። ይህን ያልኩበት ምክንያት አበጋዝ እስካሁን ድረስ የክብር ዶክትሬት የለው። ብዙዎቹ ዶክተር የተባሉ እሱ ነው አሬንጅመንት ምናምን የሰራላቸው እንደዚሁም ይ ዓለም የሚያውቀው ነገር ነው። ግን እስካሁን ድረስ አበጋዝን የሚያከብር አበጋዝ ክብረ ወቅት ሸወታ እና ያሉትም ይህንን ነገር እንዲያስተውሉና እንዲያዩት ዝም ብለው ፊት ላይ የቆመውን ብቻ ሳይሆን ከኋላ አገር የገነባውን አገር የሚስራውንም የእኛን ካልቸር ትልቅ አድሮ ያወጡትን ሰዎችን ማስታወስ እና ትንሽ አርቆ ማየት ያስፈልገዋል። ላለሁ ወዳቸዋለሁ። ኢትዮጵያ ለዘላለም ትኖር። ቤተሰበሌዎች እንደምን ስለ ራያ እና ወልቃየት ወልቃየት በተመለከተ ጠቅላይ ሚኒስትሩ አብይ ሲናገሩ በደቡብ አፍሪካ በተደረገው ድርድር እኔ ወልቃየት እና ራያ በአማራ አስተዳደር ስር ትሁን፣ በትግራይ አስተዳደር ስር ትሁን ብዬና ብለን ያነሳነው የተወያየንበትና የተነጋገርንበት ነገር የለም አያገባኝም ብለዋል። ስለዚህም እኔም ሆንኩ ሌላው የሰጠነው መፍትሄና ያስማማናል ብለን የተገባባንበት በዚያው በወሰኑ አካባቢ ያለው ነዋሪ ህዝብ እኛ በፊትም በአማራ አስተዳደር ስር ስለነበር አሁንም በአማራ አስተዳደር ስር እንሆናለን፣ ወይም በፊትም በትግራይ አስተዳደር ስር ስንተዳደር ስለነበረ በትግራይ አስተዳደር ስር እንሆናለን በማለት በዚያው የሚኖረው ህዝብ ለአፍሪካ ህብረት አሳውቆ በህገ መንግስት ማጽደቅ ይገባቸዋል ብዬ ወስኛለሁ። ከጋሸና ሰሜን ወሎ ጌታቸው ከባዱ እበላለሁ። አመሰግናለሁ። ከተፈናቃይ መንደር ኢብራሂም ነኝ ያለን አስተያየት ሰጪ ደግሞ ተከታዩን ይላል። እኔ ተፈናቃይ ነኝ። ሁለት ሺ አስራ ሶስት ህዳር አካባቢ ከኦሮሚያ ክልል ምዕራብ ወለጋ ከጉሊሶ ወረዳ በጣስ ከሚባል ቀበሌ ነው እና የተፈናቀል ነው እዛ ያለው ችግር እስኪ እንዳውም አሁን እየተባባሰ እየተባባሰ እየሄደ እኛ ደግሞ ከዛ ከቀበሌ ቢያንስ እንደ ከአራት ሺህ በላይ የሚበልጥ አባወራሽ ተፈናቅለዋል። እንግዲህ የሞተ ሞተ፣ የተረፈው በህይወቱ ወደ አካባቢው ክልል ማለት ወደ ቤንሻንጉል ጉሙዝ ወደ አሶሳ ከተማ ተፈናቅለዋል። ከዛ ደግሞ እዛው ምዕራብ ወለጋ ውስጥ ሆነው ወደ አርጆ እንደዚህ ወደ ዘመድ አዝማድ ምናምን ተጠጋግተን ነበር እና ከዛ የተፈናቀሉት ህዝቦች ምንም እልባት ሊያገኙ አልቻለን። ወጣቱ እኩሉ ወደ አዲስ አበባ፣ እኩሉ ደግሞ ወደ ወሎ፣ እኩሉ ደግሞ ጭራሽ ወደ ስደት ወደ ጅቡቲ እንዲሁም ወሎ አካባቢ ደግሞ ባለ መጠለያ ውስጥ እንገኛለን እና ይሄ ነገር ከበፊት እየባሰ እየሄደ ስለሆነ መፍትሄ የሚያፈላልገ አካል እንዲተባበርን መልክን ለማስተላለፍ ነበር። ኪሩ የተባሉ የዝግጅታችን ተከታታይም ጥቆማላቸው ይኸው። ኦሮሚያ ክልል ከአዲስ አበባ ድሬዳዋ መንገድ ህገ ወጥ ኬላ ዘርግተው የከባድ መኪና ሹፌሮችን እያንገላቱ እየዘረፉ ነው። ኬላው ያለበት ደበሶ ከተማ ውስጥ ሲሆን፣ ቦሮዳ ከተማ መጨረሻ ጫካ ውስጥ ነው። ስለዚህ እባካቸው ለሚመለከተው አካል ጥቆማዬን አድርሱልኝ ይላሉ። ኪሩ የሚመለከተው አካል ክትትል እንዲያደርግ ይኸው መልእክቶን አየር ላይ ሰላም ምንዶች የብለዎች እንዴት ናችሁ? የሚሉት አብዱ ሽፈራው ናቸው። ከደቡብ ወሎ ወረባቦ ጀርሳ። እሳቸውም ጥሩ ጥሩ ዜናና መልእክት እንደምታደርሱን ሁሉ እኔም ሰሞኑን የታዘብኩትን ነገር ላካፈላችሁ ወደ ፕሮግራማችሁ ብቅ ብያለው። እዚህ ደቡብ ወሎ ወረባቦ ቢስቲማና ሀይቅ የህዝብ ማመላለሻ አውቶቢስ መኪና እየሰጠ ያለው አገልግሎት በጣም ከባድ ነው። መኪናው የሚጭነው ካቅሞ በላይ ነው። በታሪፍ ሳይሆን መኪናው ከሚይዘው ሰው በላይ ነው የሚጭነው። እረዳቱን እረበቃ ከዚህ በላይ አትጫን ብለው ተውባክህ፣ የስራው ባህሪ ነው አለኝ። በሰው ህይወት እንዴት እንደሚቀልዱ ይገርማል። እነሱስ እሺ ገንዘብ ለማትረፍ ይሆናል። ትራፊክ ግን የህዝብን ህይወት እየታደገ አይደለም። ለምን? ያሳዝናል። ትራፊክ ስራውን እየሰራ አይደለም። እባካችሁ ይህንን ጉዳይ ትኩረት ሰጥታችሁ በእናንተ በኩል መልእክቴን አስተላልፎልኝ ብሏል የወረባቡ ደንበኛችን አብዱ ሽፈራው። አብርሃም መልካሙ የተባሉ አስተያየት ሰጪ ደግሞ ከአዲስ አበባ አዲስ አበባ ያለን የመንግስት ሰራተኞች ኑሮ ከብዶናል፣ እየተራብን ነው። ቤት ኪራይ ዝቅተኛ አምስት ሺህ ብር ነው። ደሞዝ ደግሞ ሁለት ሺህም የሚከፍሉ አሉ። ድምፁንን ይላሉ አብርሃም ቀጣዩና የመጨረሻው አስተያየት ሰጪ ደግሞ ከወረባቦ ነው የሚጽፉልን። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የዶችቬለ አዘጋጆች በሙሉ እንዴት ከርማችኋል? ለደህንነት ሲባል ስሜን ሳልገልጽ የሚሆነውን ልንገራችሁ ይላሉ ጸሐፊው። የወረባቦ የማህበር ግብይት ለህዝብ ዘይትና ስኳር በተሻለ ዋጋ እያቀረበ ከሞላ ጎደል የዚህን የህዝብ ችግር እያቃለለ መኖሩ ይታወቃል። በአሁኑ ሰዓት ግን ይህንን የግብይት አቅርቦት አቅራቢው አካል ለብዙ ወራት ማቅረብ ባለመቻሉ ምክንያት በወረዳው ውስጥ የሚገኝ በየቀበሌው ያለው ህዝብ ይህንን ችግር በየጊዜው እያቀረበና ከፍተኛ ጩኸት እየጮኸ ቢሆንም የሚመለከተው ክፍል መፍትሄ ሊሰጠው አልቻለም። እናም ይህንን ጥያቄ በእናንተ በኩል በአድማጮች ማህደር በማስተላለፍ ለሚመለከተው ክፍል እንዲደርስና ለዚህ ህዝብ መፍትሄ እንደምትሆኑ በመተማመን መልእክቴን ወደ እናንተ አቀርባለሁ። አንድ ላሳውቃ የምፈለገው የምፈልገው ነገር የማህበራት ግብይት ገንዘብ የህዝብ ገንዘብ ነው። ገበያውን ለማረጋጋት ህዝቡ ከራሱ ገንዘብ በማሰባሰብ ያከማቸው ገንዘብ ነው። እናም ለዚህ የግብይት ስራ በኃላፊነት የተቀመጠው አካል ስህተቱን ያስተካከል ይላሉ ጥቆማ ሰጪው። እንግዲህ አድማጮች፣ ለአድማጮች ማደር የተመደበልን ጊዜ በዚሁ ይጠናቀቃል። ጻፉልን ወይም ደውሉልን። ልደት አበበ ነኝ። መልካም ሳምንት።